ኢትዮጵያ በስንዴ ምርት ራሷን መቻሏን ይፋ ያደረገችበት መግለጫ ዩናይትድ ስቴትስ ለሶስት ወራት የውጭ እርዳታ ለማቆም ካስተላለፈችው ውሳኔ ጋር የተገናኘ አይደለም ሲል የኢትዮጵያ መንግስት አስታውቋል። የጠቅላይ ሚኒስትር ጽህፈት ቤት በጽሁፍ ለአሜሪካ ድምጽ በሰጠው ምላሽ አሁን ኢትዮጵያ ራሷን የቻለችው በአንድ የምርት አይነት፣ ማለትም በስንዴ መሆኑን አክሎ ገልጿል። በሀገሪቱ ውስጥ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች መኖራቸውም በብሔራዊ ደረጃ የምግብ እጥረት መኖሩን አያሳይም በማለት አብራርተዋል። እስክንድር ፍሬው ቀጣዩን ዘገባ አልከዋል። የጠቅላይ ሚኒስትር ጽፈት ቤት ትናንት የካቲት 11 ቀን 2017 ዓ ምት ባወጣው መግለጫ ኢትዮጵያ በስንዴ ምርት እራሷ እንችላለች በማለት አስታውቋል። ኢትዮጵያ የሀገር ውስጥ ፍላጎትን ለማርካት በአመት 1 ቢሊዮን ዶላር በሚጠጋ ወጪ ስንዴ ከውጭ ታስገባ እንደነበረ የጠቀሰው መግለጫው አሁን ይሄንን ማስቀረት መቻሉን ጠቁሟል። ከቅርብ ዓመታት ወዲህ በሀገር ውስጥ ምርት ላይ ከፍተኛ ጭማሪ በመታየቱ ኢትዮጵያ ከውጭ በሚገባ የስንዴ ምርት ላይ ጥገኛ መሆኗ ቀርቷል ሲል አመልክቷል። የኢትዮጵያ መንግስት መግለጫ የወጣው ዩናይትድ ስቴትስ የውጭ እርዳታ ለሦስት ወራት ለማቆም የደረሰችበትን ውሳኔ ካስታወቀች ከጥቂት ሳምንታት በኋላ ነው። በዚህ ጉዳይ ላይ ማብራሪያ የሰጡ የዩናይትድ ስቴትስ ባለስልጣናት ምግብ፣ መድኃኒትና ሌሎች የአጣዳፊ ጊዜ ድጋፎች ከዕቀባው ውጭ እንደሆኑ ትእዛዝ መተላለፉን ግልጽ አድርገዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሕይወት አድን መርሃ ግብሮች ስራቸውን እንዲቀጥሉ ለማድረግ የሚያስችል ጥቅል ማሳሰቢያ መስጠታቸውን ገልጸዋል። ምግብ መድኃኒት፣ ወይም ማንኛውም ሕይወት አድን የሆነ አጣዳፊ አገልግሎት በእቀባው አይካተትም ሲሉም የውጭ ጉዳይ ሚኒስትሩ አስታውቀዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል በጽሁፍ ለአሜሪካ ድምፅ በሰጠው ምላሽ አገሪቱ በስንዴ ምርት ራሷን መቻሏን ይፋ ያደረገችበት መግለጫ ዩናይትድ ስቴትስ ለሶስት ወራት የውጭ እርዳታ ለማቆም ካስተላለፈችው ውሳኔ ጋር የተገናኘ አለመሆኑን ጠቅሷል። ኢትዮጵያ ይህንን ስኬት በማሳየት በማደግ ላይ ያሉ ሌሎች ሀገራትም ይህንን ራስን የመቻል መንገድ እንዲከተሉ እንደምታነቃቃ ተስፋ እንደምታደርግ ምንም አመልክቷል። ጽፈት ቤቱ በትናንትናው መግለጫው የኢትዮጵያ ዓመታዊ የስንዴ ምርት መጠን እያደገ መምጣቱንም ገልጿል። እንደ አውሮፓውያን አቆጣጠር በ2022/23 የምርት ዘመን ኢትዮጵያ 15.1 ሚሊዮን ቶን ስንዴ እንዳመረተች ጠቁሞ በቀጣዩ ዓመት ደግሞ ወደ 23 ሚሊዮን ቶን ማደጉን ጠቅሷል። ሀገሪቱ በስንዴ ምርት ራሷን ቻለች ማለት ስንዴ ከውጭ መግባቱ ይቆማል ማለት እንዳልሆነ ግን መግለጫው አስረድቷል። በሀገሪቱ ውስጥ የሚሰሩ የሰብአዊ እርዳታ ተቋማት አሁንም ከሀገር ውስጥ ገበያ ስንዴ ከመግዛት ይልቅ ከውጭ ሀገራት ለማስገባትን ሊመርጡ እንደሚችሉ ነው የጠቆመው። የሰብአዊ እርዳታ ተቋማት ስንዴና ሌሎች አቅርቦቶችን የሚገዙት ከመንግስት ጋር በመቀናጀት በሀገሪቱ የምግብ ድጋፍ የሚያስፈልጋቸው ዜጎች ለመድረስ ነው። እንደ አውሮፓውያን አቆጣጠር በመጋቢት ወር 204 ዓ ም በመንግስትና በዓለም አቀፍ አጋሮች ይፋ የተደረገው የኢትዮጵያ የሰብአዊ ድጋፍ ሰነድ በተፈጥሮና በሰው ሰራሽ ችግሮች ምክንያት በሚሊዮን የሚቆጠሩ ሰዎች ድጋፍ እንደሚጠብቁና ይህንንም ለማሟላት ከ3 ቢሊዮን ዶላር በላይ እንደሚያስፈልግ ይጠቅሳል። ገንዘቡ የተጠየቀው የምግብ እርዳታ የሚያስፈልጋቸውን 10 ነጥብ አራት ሚሊዮን ዜጎች ፍላጎት ለማሟላት ጭምር መሆኑን ሰነዱ አመልክቷል። ሀገሪቱ በስንዴ ራሷን መቻሏን ማስታወቋ የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ዜጎች መኖራቸውን ከሚጠቅሰው ከዚህ ሰነድ ጋር እንዴት እንደሚጣጣም የተጠየቀው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ማብራሪያ ሰጥቷል። በሀገሪቱ የተከሰቱ ድርቅ፣ ጎርፍና የመሬት መንቀጥቀጥን የመሳሰሉ አደጋዎች የተረጂዎችን ቁጥር እንደሚጨምሩ ጠቅሷል። ፈተናዎቹ ግን ሀገሪቱ በምግብ ራሷን ለመቻል ያላትን ቁርጠኝነት አልቀነሱትም ብሏል። ኢትዮጵያ አሁን ራሷን እንደቻለች የገለጸችው በአንድ የምርት አይነት ማለትም በስንዴ መሆኑንም አስታውሷል። የምግብ ዋስትና አለመረጋገጥን ከሀገራዊ የምግብ እጥረት ጋር አለማደበላለቅ አስፈላጊ መሆኑንም አስታውቋል። ከመቶ ሚሊዮን በላይ ከሆነው የኢትዮጵያ ሕዝብ ውስጥ እርዳታ የሚያስፈልጋቸው ዜጎች አሉ ማለት በምንም መንገድ በአገር አቀፍ ደረጃ የምግብ እጥረት መኖሩን አያሳይም ብሏል። ዩናይትድ ስቴትስን በመሳሰሉ የበለጸጉ ሀገሮችም በምግብ ድጋፍና በሌሎች የእርዳታ ፕሮግራሞች ላይ የሚተማመኑ ሰዎች መኖራቸውን የጠቀሰው የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ያ ግን ሀገራዊ የምግብ እጥረትን አያመለክትም ብሏል። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያ መሸሻ ዘውዴ የመንግስት መግለጫ የሚያመለክተው ወቅታዊውን የስንዴ ምርት መጠን መሆኑን ጠቅሰዋል። የተገለጸውን የምርት መጠን ቀጣይነት ማረጋገጥ እንደሚያስፈልግ ግን አብራርተዋል። አሁን ያለው የስንዴ ምርትና አንድ ሰው ደግሞ ስንዴን ምን ያህል ኮንሱም ያደርጋል ወይ ምን ያህል ይጠቀማል የሚለውን ስንሰራው አሁን አገር ውስጥ ተመርቶ ያለው ምርት ያንን ሙሉ በሙሉ መተካት ይችላል። ይሄ ማለት ግን ለሚቀጥሉ ሶስትና አራት አመታት፣ ወደፊት አሁን በምንሰራው ልክና መጠን የማንሰራ ከሆነ ዛሬ ያቆምነው ስንዴ ለነገ ዋስትና ላይ ሰጠን ይችላል ማለት ነው። ቀጣይነት ያስፈልጋል። ቀጣይነት ስራ ከሌለው አንድ አመት ስንዴን አመርተ በስንዴ ከፍተኛ ምርት አግኝተህ ከውጭ የምታስገባውን አቁመህ ለሚቀጥለው አመት ተመሳሳይ የዚህ አካሄድ ማንሄት ከሆነ በስንዴ ራሳችንን እንችለናል። ከውጭ ምንም አይነት ምርት አናስገባም ብለን በድፍረት ዛሬ የምንናገረው ንግግር ነገን ታሳቢ ያደረገ መሆን አለበት። መንግስት ይፋ ያደረገው መረጃ አንድን የምርት አይነት የተመለከተ መሆኑን የጠቀሱት አቶ መሸሻ በስንዴ ራስን መቻል ማለት በአጠቃላይ በምግብ ራስን ከመቻል የተለየ መሆኑን አስታውሰዋል። መንግስት ያወጣው መግለጫ በምግብ ሙሉ በሙሉ ራሳችንን እንችላለን ሳይሆን የስንዴን አቅርቦት ከውጭ ወደ ሀገር ውስጥ የሚገባውን አቅርቦት በማቋረጥ አቋርጠናል። ይሄ ደግሞ ዘንድሮ የተገኘው ምርት አድጋቢ ስለሆነ ያንን አካክሰናል ከሚል አንግል ነው። ኢትዮጵያ ስንዴ ከውጭ መግዛት ያቆመችው እንደ ሀገሪቱ አቆጣጠር ከ2013 ዓ ም ጀምሮ መሆኑንም የመንግስት መግለጫ አስረድተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።